Nowhere. ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። ኢትዮጵያ ብዙ ዜጎቿ ከሚሰደዱባት ሀገር አንዷ ናት። በብዙ ሺህ የሚቆጠር ሕዝቧ በተለይም ወጣቱ በአብዛኛው ወደ አውሮጳ፣ መካከለኛው ምስራቅና ደቡብ አፍሪቃ ይፈልሳል። ኢትዮጵያውያኑ በስደት ዓለም እስር፣ ስቃይ፣ መደፈርን ይጋፈጣሉ። በስደት ጉዞም ብዙዎች የአውሬና የባህር ሲሳይ ሆነዋል። ቀደም ባሉት ጊዜያት ወጣቱ ከኢትዮጵያ በብዛት የሚሰደደው በፖለቲካ በጭቆና ምክንያት እንደሆነ ይነገር ነበር። ይሁንና የፖለቲካው ጫና ተወገደ ከተባለ በኋላም ስደቱ አላባራም። ባለስልጣናት ጠቅላይ ሚኒስትር አብይ አህመድን ጨምሮ በተለያዩ ሀገራት በእስር ቤት እንግልት ላይ የነበረውን ዜጋ ወደ ሀገር ቢመልሱም ወጣቱ በጥፍ መሰደዱ እንደቀጠለ ነው። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች በቅርቡ ባወጣው መግለጫ ባለፉት ሁለት ዓመታት ብቻ ከ250 ሺህ በላይ ኢትዮጵያውያን ከሳውዲ አረቢያ መመለሳቸውን አስታውቋል። እነዚህ ወደ አገራቸው የተመለሱት ዜጎች በምን ሁኔታ ላይ እንደሆኑ በግልጽ ባይታወቅም አብዛኞቹ ግን መልሰው ለመሰደድ ሙከራ ሲያደርጉ በጉዞ ላይ ከፍተኛ ስቄት እንደሚደርስባቸው ነው የተነገረው። የኢትዮጵያውያንን ይህን የስደት ዑደት ለማስቆም ግን ሀገሪቱ ሁነኛ የሚ የሚባል ፖሊሲ የቀረጸች አይመስልም። የፍልሰተኞች ጉዳይን የሚያጠኑ ምሁራን በበኩላቸው የስደት ምክንያት ብለው የሚያስቀምጡት ከፖለቲካ ጫና በተጨማሪ ስራ አጥነት፣ ድህነት፣ የኑሮ ውድነትን ነው። እነዚህን ለማስወገድና ስደትን ለመቅረፍ መንግስትና የሚመለከታቸው ወገኖች ግልጽ የሆነ እቅድ አስቀምጠዋል እንጠይቃለን። የዛሬው የመወያይ ነጥባችን የኢትዮጵያውያን የመሰደዳቸው ምክንያት የሚደርስባቸው ችግርና መፍትሄውን ነው የሚቃኘው። በዚህ ውይይት ላይ እንዲሳተፉልን አቶ አለማየሁ ሰይፈ ስላሴ የአይኦኤም ማለትም የዓለም አቀፉ የፍልሰተኞች ድርጅት በኢትዮጵያ የሕዝብ ግንኙነት ኃላፊ አቶ ዮርዳኖስ አለማየሁ ሰይፉ ከኢትዮጵያ ወደ ደቡብ አፍሪቃ በሚደረገው ፍልሰት ላይ ከፍተኛ ጥናት ያደረጉና መንገደኛ የሚል መጽሐፍን ያሳተሙ የማህበራዊ ሳይንስ ባለሙያ ናቸው። እንዲሁም ጋዜጠኛ መሳይ አክሊሉ በተባበሩት አረብ ኤሜሬቶች ለሰባት ዓመታት በስራ ላይ ሳሉ ተስፋ አቢሲኒያ የተሰኘ የመረዳጃና የመረጃ ልውውጥ ማህበር በመመስረት በመካከለኛው ምስራቅ ማለትም በሳውዲ፣ በየመን፣ በቤይሩት፣ በኳታር፣ በኩዌት የኢትዮጵያውያንን እንግልት በቅርበት ያዩ በአሁኑ ጊዜ ደግሞ በብስራት ኤፍኤም 101 ሬዲዮ ጣቢያ ላይ ተስፋ አቢሲኒያን በማስቀጠል በሬዲዮ ፕሮግራሙ ለወጣትና ለተመላሽ ስደተኞች የስራ አማራጮችን በመጠቆም በስራ ላይ የሚገኙ ናቸው። ተወያዮችን በዚህ ውይይት ላይ ሀሳባችሁን ለማካፈል በመቅረባችሁ እያመሰገንኩ ወደ መጀመሪያው የመወያያ ነጥብ አልፋለሁ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች በቅርቡ ይፋ ባደረገው መግለጫ ወደ ሳውዲ አረቢያ የሚያመሩ ኢትዮጵያውያን የከፋ ስቅየት ላይ እንደሚገኙ አሳውቋል። ነገሩ በሳውዲ አረቢያ ተባለ እንጂ በየመን፣ በሌሎችም የአረብ ሀገራት በርካታ ኢትዮጵያውያን ስቃይ ላይ መሆናቸውን በተለያዩ መንገዶች መረጃ ይደርሰናል እንዘግባለንም እንደው ግን በአመት በወ በሳምንታት፣ በቀናት ከኢትዮጵያ ስንት ዜጎች እንደሚፈልሱ እንደሚሰደዱ ይታወቃል? ከአቶ አለማየሁ ጀምራለሁ። አመሰግናለሁ። እሺ፣ በጣም አመሰግናለሁ። ዓለም አቀፉ የፍልሰት ድርጅት እንግዲህ የሚደረጉ የተወሰኑ ገዛዎች መካከል አንደኛው ተመላሾችን መልሶ ለማቋቋም ወይንም ደግሞ አገራቸው እንዲመለሱ የትራንስፖርት አሲስታንስ መስጠት ከተመለሱም በኋላ ደግሞ ተወሰኑ ማቆያዎች ውስጥ ገብተው ምግብ፣ ልብስ፣ መጠለያ የመሳሰሉ ነገሮች አሲስታንስ እንዲያገኙ ማድረግ ነው። ስለዚህ ተመላሾቹን ላይ ያለውን ፊገር መጥቀስ ይቻላል። ለምሳሌ ሳውዲ አረቢያ ብቻ ዲፖርት የተደረጉት ከሁለት ሺ አስራ ሰባት ጀምሮ እስከ አሁን ድረስ ያለው ወደ ሶስት መቶ ሺህ የሚገመቱ ኢትዮጵያውያን ናቸው። እነዚህ ውስጥ እንግዲህ የእኛ ድርጅት ሬጂስተር ማድረግ ከጀመረበት ጊዜ አንስቶ ያለውን ፊገር ብናይ ሁለት መቶ ስልሳ ስድስት ሺህ አካባቢ የሚሆኑ ይህም በሳምንት ወደ አስር ሺህ የሚጠጋ የሚሆን ኢትዮጵያዊ ቁጥር ነው የተመለሰው። ከሌሎች ሀገሮች ደግሞ ዝርዝር ያየን እንደሆን በጠቅላላው ስምንት ሺ አምስት መቶ ዘጠና አራት این تمامی سوال مالک میکنه که نتو ሀምሳ አምስት የሚሆኑ ከየመን ነው የተመለሱት። ይሄኛው ግን ከጃንዋሪ ጀምሮ እስከ ኦገስት ያለው ነው። ገና ስምንተኛ ወር ላይ እንደመሆናችን ተጨማሪ ተመላሾች ሊኖሩ ስለሚችሉ ከፍተኛ ጭማሪ ያሳያል። አቶ ዮርዳኖስ እንደው በአጠቃላይ ስንት ኢትዮጵያውያን ናቸው ወደ ደቡብ አፍሪካ የሚጓዙት እና አሁንስ ይሄ ስደት አሁንም እንደቀጠለ ነው? እንደው ቁጥሩን እንዲነግሩ ፈልጌ ነበር። እሺ፣ በጣም አመሰግናለሁ። እንግዲህ መደበኛ ባልሆነ መንገድ ስለሆነ አብዛኞቹ ስደተኞች የሚጓዙት ምን ያህል ኢትዮጵያውያን ስደተኞች ደቡብ አፍሪካ ውስጥ እንዳሉ ይሄ ነው ብሎ ለመናገር በጣም አስቸጋሪ ነው። ከዛ በተጨማሪ አብዛኞቹ ኢትዮጵያውያን ስደተኞች ደቡብ አፍሪካ ቢደርሱም እንኳን ወደ ሌሎች ሀገራት የተወሰኑቱ ይወጣሉ። ከዛ በተጨማሪ ከኢትዮጵያ ተነስተው ደቡብ አፍሪካ እስከሚሄዱ ድረስ የሚሻገሯቸው መዳረሻ ሀገራት አሉና መንገድ ላይ የሚቀር ብዙ ሰው አለ። መንገድ ላይ የሚቀር ማለት መንግስት የሚያውቀው በተለያዩ ሀገራት ውስጥ ያሉ በእስር ቤቶች ውስጥ የሚገኙ ብቻ ሳይሆኑ ከነዚህም የተደበቁ በተለያዩ የስደተኛ ጣቢያዎች በተለያዩ ጫካዎች ውስጥ አይበላዋለ መንገድ የሚያሳልጡ ደላሎች ወይም ደግሞ አሻጋሪዎች ደግሞ የራሳቸው ማቀማቻ ቦታዎች አሉ። እና እንዳው በየከተማው ያለውን ቁጥር ደምረው ደማምረው አውጥተው አውርደው አስልተው የደረሱበት አንዳንዱ ሶስት መቶ ሺህ ይላል፣ አንዳንዱ አንድ መቶ ሺህ ይላል። እና ይሄን ያህል ነው ብሎ ለመናገርም ምቾት አይሰጥም። ወደ ጋዜጠኛ መሳይ አክሊሉ ልለፍ በአረብ ኤሜሬቶች ወደ ሰባት አመት ኖረዋል። እንደው በህጋዊ መንገድ ከሚመጡት ሌላ በአመት በወር በቀን ስንት ኢትዮጵያውያን ስደተኞች ወደ አረብ ኤሜሬቶች ይደርሳሉ? እንደው በአረቡ ዓለም በመካከለኛው ምስራቅ ስንት ኢትዮጵያውያን አሉ ተብሎ ይገመታል? የሚያውቁት ነገር አለ? መልካም፣ በመጀመሪያ በሱ በጣም ማመሰግነው። እንደሚታወቀው እንግዲህ በፈረንጆቹ አቆጣጠር ከሁለት ሺህ አስራ ሶስት ጀምሮ በተለይ በሳውዲ አረቢያ ሪያድ ከተማ መንፈዋ በተባለው አካባቢ በተከሰተው ከፍተኛ ግጭትና ኢትዮጵያኖች እልቂት መንግስትም የሁለትዮሽ ስምምነቱን ካቋረጠ በኋላ ወደ አረብ ሀገራት የሚደረጉ ጉዞዎች በይፋ መታገዳቸው ነው የሚታወቀው። ነገር ግን በሁለት ሺ አስራ ሁለት በነበረው ጥናት በተባበሩት አረብ ኤምሬቶች ላይ ወደ መቶ ሰላሳ አምስት ሺህ የሚጠጋ ኢትዮጵያዊ እንደነበረ ነው የሚታወቀው ከዛ በኋላ ግን በ ኢንፎርማል በሆነ ወይም ደግሞ ሬጉላር ባልሆነ መልኩ የሚወጡ ዜጎች ቁጥር ከአመት አመት እጅግ በጣም እየጨመረ በመሄዱ በዚህ ሰዓት እስከ ሁለት መቶ ሀያ ሺህ ሊጠጋ እንደሚችል ነው የሚታሰበው። በሌሎቹ በተለይ በሳውዲ አረቢያ ከሁለት ሺ አስራ ሶስት ላይ ከተመለሱት መቶ ስልሳ ስድስት ሺህ እንዲሁም ደግሞ በዚህኛው ከሁለት አመት በፊት ሁለት ሺ አስራ ሰባት ላይ ይመስለኛል፣ በተመለሱት ስልሳ ስድስት ሺህ ጨምሮ ከስድስት እስከ ሰባት መቶ ሺህ የሚጠጉ ኢትዮጵያኖች በሀገሪቱ እንዳሉ ነው የሚታወቀው በተለይ እነዚህ ሶስቱ ሀገራት ተባበሩት አረብ ኤምሬቶች፣ ሳውዲ አረቢያ ቤይሩት ናቸው። በሰብአዊ መብት ጥቃት ከፍተኛውን ትኩረት እየሳቡት በቤይሩት በዚህ ሰዓት እንግዲህ እስከ አራት መቶ ሀምሳ ሺህ ኢትዮጵያውያን እንደሚገኙ ነው የሚታሰበው። የሁለት ሺ አስራ ሶስቱ ከተዘጋ በኋላ ወደ ቤይሩት እንኳን የሚደረጉ ጉዞዎች በይፋ እንደሚያሳዩት መረጃ በሳምንት እስከ ሶስት ሺህ ኢትዮጵያውያን በኢትዮጵያ አየር መንገድ በኩል አቋርጠው ወደ ቤይሩት ይገቡ እንደነበረ ነው። በአጠቃላይ ግን እነዚህ ስድስቱ ገልፍ የሚባሉ ሀገራቶች ውስጥ እዚህ ሰዓት በጣም በርካታ ኢትዮጵያኖች ቢገኙ በሰብአዊ በጥሰት ደረጃ ግን ከሌሎች ዜጎች በተለየ መልኩ ሁል ት የሚደርስባቸው እንደ በታች የሚታዩ እንደ መጨረሻ ከቤት ውስጥ ካለ እንደ ከእንስሳ በታች የሚታዩ የዜግነት መብታቸው ያልተጠበቀ፣ ሰብአዊ መብታቸው ያልተጠበቀ በከፍተኛ እንግልትና ስቃይ የሚኖሩ ዜጎቻችን ቢኖሩ በእነዚህ አረብ ሀገራቶች ላይ ያሉ ናቸው። አሁንም ቢሆን ቁጥሩ ጨምሯል እንጂ የቀነሰ ነገር የለም። ወደ አቶ አለማየሁ ሰይፈ ስላሴ ልለፍ። ከኢትዮጵያ የሚፈልሰው ማለት የሚሰደደው ወጣት ቁጥር ብዙ መሆኑን ሰምተናል። በውል ቁጥሩን ይህ ነው ብለን መናገር ባንችልም ከተለያዩ ሀገራት ግን ወደ ሀገራቸው የተመለሱ ኢትዮጵያውያንም ስደተኞች ቁጥር እጅግ ብዙ ነው። ኢትዮጵያ በራሷ የውስጥ መፈናቀል ችግር ተጋርጦባት ያለች ሀገር ናትና እንደው ድርጅታችሁ እነዚህ ወደ ሀገራቸው የተመለሱ ዜጎችን በትክክል ቦታ ሰጥቶ ወደ ትክክለኛ ኑሮ መስመር እንዲገቡ ለማድረግ የሚያደርገው ስራ ምን ያህል ነው? እንግዲህ ቁጥሩን ያየን እንደሆን በከፍተኛ ደረጃ ወደ አምስት ሺህ የሚጠጉ ሰዎችን መልሶ ማቋቋም ስራ ተሰርቷል። ሌላው ደግሞ በከፍተኛ ደረጃ ተቸግረው ከየመናውን ከፍተኛ የሆነ ኢትዮጵያውያን ቁጥር ሲኖር እያንዳንዱ የሚሰሩት ስራዎችን ብናይ ከፍተኛ የሆነ የማማከር ስራ ይሰራል። የስራ ፈጠራ ክህሎት ጋር የሚደረግ ስልጠና አለ። እንዲህ አይነት ነገሮች ለአምስት ሺህ ሰው መስጠት በጣም ብዙ ነው፣ ግን ከተመላሹ ሲመጣር ሲታይ አነስተኛ ነው። ምክንያቱም ሶስት መቶ ሺህ ተመላሽ ተፋርዳ ኖሮ ተመላጣኛ ይሆን ያለው ችግር ይሄ ነው። ወደ ጋዜጠኛ መሳይ አክሊሉ ነው የማልፈው። የኢትዮጵያውያን በአረብ ሀገራት የሰቆቃ ታሪክ ሶስት አስርት አመታት እንደሞላው ይነገራል። ለምንድን ነው ግን መፍትሄ ያጣው? የመጀመሪያውና ትልቁ ችግር መንግስት እንደ መንግስት ለዜጋው ያለው ክብር እጅግ በጣም የወረደ መሆኑ ነው። በተለይ ደግሞ አረብ ሀገራት ተብለው በሚጠሩት ሀገራቶች ውስጥ እጅግ በጣም በርካታ ኢትዮጵያኖች ይኖራሉ። ግን የነዚህ ዜጎች መብት በምን ያህል ደረጃ ይጠበቃል የሚለው ትልቁን ጥያቄ ነው የሚይዘው። ምክንያቱም የሚመደቡት የቆንስላ መስሪያ ቤቶችና ኤምባሲዎች ለዜጎቻቸው የሚሰጡት ክብር ምን ያህል ነው ብለን ስናይ አብዛኛውን ችግር የሚፈጠረውና በዜጎቻችን ላይ ጉዳት የሚደርሰው በእነዚህ በራሳችን የኤምባሲ ሰዎችና የቆንስላ ሰዎች ነው። ብዙውን ብዙውን ኬዝ ስቶሪዎች ካየን ለዜጋ የሚሰጥ ክብር እጅግ በጣም ባነሰ ቁጥር ዜጋ እንደ ዜጋ የማይታይ ከሆነ ወይም ደግሞ አንድ የኤምባሲ ተወካይ የሀገሩን ዜጋ በሌላው አረብ ፊት የሚያንቋሽሽና የሚሰድብ ከሆነ ሌሎች ሀገራት ዜጎች በእኛ ሀገር ዜጎች ላይ የሚያደርሱትን ተጽዕኖ እንዴት መከላከል፣ እንዲሁም በድፍረትና በግልጽም ለመናገር በራሳችን ሀገር ዜጎች በሚደፈሩ ሴቶች ላይ የሚደራደሩ ገንዘብ የሚደራደሩ ገንዘብ የሚቀበሉ አሳልፈው የሚሸጡ ዲፕሎማቶች ወይም ደግሞ የኤምባሲ የሚሲዮን ጽህፈት ቤት ተወካዮች እስካሉ ድረስ በምን ያህል መልኩ ዜጎቻችንን መታደግ እንችላለን? የብዙ ጊዜ ችግር የሚገጥመን ይሄ ነው። ሁለት አመት ያለ ደመወዝ የምትሰራ ሴት እናገኛለን። ሁለት አመት በበሽታ ውስጥ አልፋ ሞት አፋፍ ላይ ስትደርስ ኤመርጀንሲ ጌት ላይ ወስደን የምንጥላቸውም ልጆች ነበሩ። እንዲታከሙት ህገወጥ የመሆኑ ወይም ደግሞ ያለ ወረቀት የመስራት አንዱ መዘዝም የሚሆነው ይህ በዜጎች ላይ የሚደርስ ንቀት ነው። የሁለትዮሽ ስምምነት ላይ በህጋዊ አዋጅ ሲወጣ ተፈራርሞ መስተካከል የሚችልበት ጉዳይ ነበር። ነገር ግን ባለፈው ወቅት ባለፈው ጋዜጠኛ ጋዜጠኛ መሳይ በስራ ጉዳይ ወደ አረብ ሀገራት ጉዞ ለስድስት ዓመታት ተዘግቶ ነበር። ከሁለት ዓመት በፊት ከኢትዮጵያ ጋር በተደረገ ስምምነት መከፈቱ ተነግሮ ነበር እና አዲሱ ስምምነት ለሰራተኞች ደሞዝ፣ የደህንነታቸውን ጉዳይ በተመለከተ ተጤኖበታል። ምን ይመስላል? በተደጋጋሚ ጥያቄ ያቀረብንበት ጉዳይ ነው። ምክንያቱም ስድስት ዓመት ሙሉ ሲዘጋ በነበሩት ችግሮች ምክንያት ምን የተሰራ ስራ አለ የሚል ለአዲስ አበባ ሰራተኛና ማህበራዊ ጉዳይ እንዲሁም ለኢትዮጵያ ሰራተኛና ማህበራዊ ጉዳይ በተደጋጋሚም ጥያቄ አቅርበናል። በብዛት ሲሰጠን የነበረው መልስ በደሞዝ ጉዳይ ላይ ገና በሂደት ላይ ነን የሚል ነው። ምክንያቱም በግልጽ የተወያዩበት ወይም የተስማሙበት ነገር ስላልነበረ ይህንን ለመመለስም ይቸግራቸዋል። በሌሎች ሰብአዊ መብት ጥሰቶችም ዙሪያ አሁንም ቢሆን ሌበር አታሼ የሚባለው ነገር እስካልተቋቋመ ድረስ የዜጎች ሰብአዊ መብት ጥሰት እንደሚቀጥል ነው አሁንም የሚታመነው አሁንም በህጋዊ መንገድ እንኳን ወደ ሳውዲ ይሄዳሉ ወይም እየሄዱ ነው የተባሉት ዜጎች እንኳን እየደረሰባቸው ያለው መጉላላትና ስቃይ እንዳለ ነው። ስለዚህ በዚህ ስድስት ዓመት ውስጥ መሰራት ያለባቸው ስራዎች ስላልተሰሩ ከሁለት ሺ አስራ ሶስት በፊት የነበረው የሰብአዊ መብት ጥሰት ላለመምጣቱ ምንም አይነት ማረጋገጫ አይኖረንም። አሁንም አሁንም ግን አሁንም የሚነግሩኝ አሁንም የሚነግሩኝ ከዚሁ ከሰራተኛ አገናኙ ጀምሮ ችግር እንዳለበት ነው የሚገባኝ። አዎ፣ አዎ። ከሀገር ውስጥ በበቂ ስልጠና በቂ ሂደት ያልሄደበትን አይነት አሰራር ነው። ለምሳሌ ቤሩት ላይ የአስራ ስድስት አመት ልጅ ከሰባተኛ ፎቅ ላይ ወድቃ ሞታ ምትናል። ዱባይ ላይ የአስራ አራት እና የአስራ አምስት አመት ልጆች እያገኘን ነው። እና በምን አይነት አግባብ የቀበሌ መታወቂያ አውጥተው ፓስፖርት አውጥተው ነው እነዚህ ልጆች በአየር መንገድ በኩል ተመልምለው እየወጡ ያሉት? ይሄ ራሱ ትልቅ መጣራት ያለበት ነገር ነው። ስለዚህ እዛ ከሄዱ በኋላ መጎዳዳቸውን፣ መሰቃየታቸውን፣ መደፈራቸውን፣ መደብደባቸውን ብቻ አይደለም መናገር ያለብን ይህን ሁሉን ነገር ለማስቆም መጀመሪያ እዚሁ መሰራት ያለባቸው እጅግ በጣም በርካታ ስራዎች ስላልተሰሩ ነው። ይህንኑ ለአደጋ እያየን ያለ ነው። በቤይሩት ላይ በአማካኝ ግ በአቬሬጅ ከአንድ ወር በፊት በፊት እንደው ሁለት ሴት ሶስት ሴት ነበረ በወር ውስጥ የሞት አደጋ የምንሰማው፣ በአንድ ሳምንት ውስጥ እስከ አምስት ሴቶች ድረስ የሞት አደጋ እየሰማን ነው። ይህ የሚያመላክተው ምንድን ነው? በቦታው የተመደበው ቆንስላ ጽፈት ቤት ለዜጎቹ የሚሰጠው ክብርና የህግ ሽፋን ምን ያህል ከዜሮ በታች እንደወረደ ነው። ስለዚህ ማንም እየተነሳ ዜጎቻችን ላይ የሚጫወተው ምንም አይነት ፍትህ ምንም አይነት ፍርድ ስለማይፈጸ ማለት ነው። ወደ ደቡብ አፍሪቃ ልለፍ። ባለፉት ሳምንታት እቃቸው ተዘርፎ በግፍ ታስረው የነበሩ ኢትዮጵያውያን የኢትዮጵያ ኤምባሲ ወይም ደግሞ ቆንስላ መጥቶ ቦታው ድረስ አስፈትቷቸዋል። እንዲያም ሆኖ ግን ደቡብ አፍሪቃ የውጭ ዜጎች የስራ ቦታን ይሻማሉ፣ ህገወጥ ንግድ ያካሂዳሉ ስትል ትከሳለች እና እዚህ ላይ የኢትዮጵያውያን ሚና ምን ይመስላል? አቶ ዮርዳኖስ፣ ይሄ እንግዲህ ስደተኞችን የመክሰስ ነገር በደቡብ አፍሪካ ብቻ ሳይሆን በሚባሉም እያደጉ ባሉ ሀገራትም እየተለመደ የመጣ አሰራር ነው። ለምሳሌ ብራዚል፣ እንዲሁም ህንድ፣ አሁን ደግሞ ሳውዝ አፍሪካ ስደተኞችን በተደጋጋሚ ይከሳሉ። ይሄ ክስ እንግዲህ ምንድን ነው እነዚህ ሀገራት ውስጥ ላለባቸው ችግሮች ዘላቂ መፍትሄ መስጠት ሲያቅታቸው የጦስ ዶሮ ይፈልጋሉ እና ማላከኪያ ነው የሚሉ ስደተኞች ደቡብ አፍሪካ ላለባት የውስጥ ችግር፣ የስርአትነት ችግር፣ የወንጀል ችግር፣ የጤናና ሌሎች የመሰረተ ተቋማቶች ችግር ስልጣን ላይ ያለው መንግስት እነዚህን አገልግሎቶች ለማዳረስ ለወጣቶች ሲቸግረው እንደ ሌሎቹ ሀገራት ሁሉ እጁን የሚያነሳው ስደተኞች ላይ ነው። እንዳውም ደቡብ አፍሪካ ላይ የተደረጉ ጥናቶች የሚያሳዩት ከተለያዩ የአፍሪካ ሀገራት ወደ ደቡብ አፍሪካ የሚገቡ ስደተኞች ኢትዮጵያውያንን ጨምሮ ለደቡብ አፍሪካ ኢኮኖሚ በጣም ለሚያዋጡ የኢትዮጵያውያን የሚሰሩት ስራ ደቡብ አፍሪካውያንን ተጨማሪ ስራ እድል ፈጠረ እንጂ የእነሱን ስራ አልተሻማም። የሚለውን ለማን ፈልጋለሁ። ወደ አቶ አለማየሁ የሚሰጡት አስተያየት አለ። እንደው በሁለቱ አቶ ዮርዳኖስ የተናገረው ላይ ለመጨመር እፈልጋለሁ። ብዙ ጊዜ አንድ ሀገር ዜጎች ወደ ሌላ ሀገር ሲገቡ በመጥፎ የማየት ወይንም የዜኖፎቢያ አይነት ነገሮች ይስተዋላሉ። ብዙ ዓለም ሀገራት ላይ የኢትዮጵያን መጥ ያየም እንደሆን ኢትዮጵያ ራሷ ከፍተኛ የሆነ ውጭ ምንዛሪ የምታገኘው ውጭ ያሉ ኢትዮጵያውያን በሚልኩት ሬሚታንስ ጭምር ነው። ስለዚህ ይሄ ለሁሉም ሀገር የሚሰራና ከፍተኛ የሆነ ጠቀሜታ ያለው ነገር ነው። መጀመሪያ የተነሱት ሀሳቦች ላይ ደግሞ አስተያየት ለመስጠት እንግዲህ ከፍተኛ የሆነ የስደት ባህል አለ በኛ ሀገር ምክንያቱም በፊት የነበረው በክስና ፍራቻ ብቻ ሳይሆን በዋነኝነት በኢኮኖሚክ ማይግራንት የተሻለ ስራ አገኛለሁ በሚል ከሄዶ ምን ያክል ጊዜ ነው የሚሰራው ምን ያክል ነው ገቢ የሚገኘው የሚለውን በቂ እውቀት ሳይገኝ ወይንም ግን ሳይወሰድ ከፍተኛ የሆነ ለመሄድ የሚደረግ ተነሳሽ ነው። ስለዚህ ይሄንን የስደት ባህል ባጭሩ በመመለስ የሚካሄድበት ጊዜ በቂ ጥንቃቄ በማድረግ በቂ እውቀት በመጨበጥ ዝግጅቱም አስተማማኝ በማድረግ ይህን መሰረታዊ የሆኑ ነገሮች ማሟላት አትሊስት ለመብቱ የሚከራከር ነው የሚቆረቆር ማህበረሰብ ሊሆን ያደርጋል። አቶ አለማየሁ የስደት ባህል ብለዋል። እውነት ነው። ኢትዮጵያውያን በገፍ የሚሰደዱበት ምክንያት ምን እንደሆነ መጠየቅ እፈልጋለሁ። አንዳንድ ኢትዮጵያውያን መሰደድ ልማድ፣ ባህል አድርጎታል ኢትዮጵያዊው ይላል። ሌላው ደግሞ አይ በንጉሱ ጊዜ ስደት በአጠቃላይ ነውር ነበር ይባላል። እንደው ምንድን ነው የኢትዮጵያውያን የመሰደድ ጉዳይ? በቅርቡ ከሰሜን ኢትዮጵያ ስደት ጉዞ ላይ የነበሩ አርባ የአንድ አውረጃ ልጆች ኤደን ባህር ሰምጠዋል ከጥቂት ወራቶች በፊት። እንዲሁ በሊቢያ ባህር 17 የአንድ አካባቢ ልጆች የባህር ሴሳይ ሆነዋል። የኢትዮጵያውያን የመሰደድ ልማድ ከየት የመጣ ነው? አቶ አለማየሁ እንደገናው ደርሶ ልመለስ። እንግዲህ ባህል ወደ መሆን የሚሄደው ማህበረሰቡ ውስጥ ያለው የቃላት ክብብል፣ ለምሳሌ የገሌ ልጅ እንደዚህ ያደረገች የሚል አይነት ወሬዎች እያወሩ ለልጆቻቸውም ተስፋ እንደዚህ ማድረግን እንደ ጥሩ ውጤት ማየት ነው። እንግዲህ በአንዱ በሌላው ደግሞ የሚገፉ ምክንያቶችን አዳኖና እዚህ ሀገር ምንም አይነት ተስፋ እንደሌለ አድ አድርጎ ማሰብ ነው። ውጭ ሀገር መሄድን ብቻውን እንደ ትልቅ አቺቭመንት ማየትም ደግሞ ሌላውን ውጭ ሀገር መሄድ በብቻው ውጤታማነት ወይንም ደግሞ የስኬት መለኪያ አይደለም። ነገር ግን ማህበረሰቡ ከልጅነት ጀምሮ ውጭ መሄድን እንደ ትልቅ ውጤታማነት አድርጎ ማሰብ ብቻውን ወደ ውጭ ለመሄድ የሚደረጉ ጉዞዎችን በማናቸውም አይነት ሚንስ መሞከር አለብኝ ወደሚል ተስፋ ያስገባል እና በአንድ በኩል ደግሞ ያየን እንደሆን ውጭ ሄዶ የመጡ ሰዎችን መልሶ ደግሞ እንደገና ጥሩ አይነት አቀባበል አለማሳየት አለን። ስለዚህ ሰዎች በሀገራቸው ውስጥ ደስተኛ ሆኖ እንዳይኖሩ የሚያደርግ ብዙ ነገር ምክንያት ይፈጥራል። ስለዚህ እንዲህ እንዲህ አይነት ነገሮችን ስናይ ባህል እየሆነ የሄደውን በደንብ ያሳየናል። ጋዜጠኛ መሳይ፣ የእርሶስ አስተያየት? ምናልባት አድማጮች በይህን ጉዳይ በተሳሳተ መልክ ሙሉ ለሙሉ እንዳይረዱት፣ እንደ ባህል እና እንደ ልምድ ተቆጠረ በሚባለው ላይ ትንሽ አንጻራዊ አንጻራዊ ነው ያለኝ። ሀገር ውስጥም ያለው ግራውንድ ፋክትንም ማየት ትልቅ ነገር ይመስለኛል። አንድ ሰው የመጀመሪያ አማራጩ በሀገር ውስጥ አቅሙን ተጠቅሞ መለወጥ የሚችልበትን ነገሮች መፈለግ፣ መታገል ያ ካልሆነና የመጨረሻ አማራጭ ከሆነ ግን በእውቀትና በግንዛቤ ላይ የተመሰረተ ሴፍ ኤን ሬጉላር ማይግሬሽንን ይጠቀም የሚል ነው። ከዚህ የሚወጡበት ምክንያት ቅድም በተባለው መንገድ ብቻ አይደለም። በጣም በርካታ መነገር፣ መታወቅ፣ መሰማት ያለባቸው እንቅፋቶች አሉ። በወጣቶቹ ላይ ለምሳሌ በአነስተኛ እና ጥቃቅን ደራጁ ተብሎ መንግስት በመጀመሪያ ዙር እስከ አስር ቢሊየን አሁን ደግሞ እስከ ሶስት ቢሊየን ገንዘብ ለወጣቶች መመደቡ ይታወቃል። በከተማ ውስጥ ነገር ግን ይህንን ብር እየወሰዱ ያሉት ይህንን ብር እየሰሩበት ያሉት እነማን ናቸው የሚለውንም ነገር ወደ ታች ወርደን ስናይ እጅግ በጣም አሳፋሪ ስራ ነው እየተሰራ ያለው። ንግድ ፈቃድ ያላቸው መኪና ያላቸው ናቸው ብሩን የተቀራመቱ ያሉት። ከዛ ውጭ ደግሞ መስራት በሚፈልጉ ልጆች ዙሪያ ተደራጅተው መስራት በሚፈልጉበት ወይም በሚሞክሩበት ጊዜ የሚገጥማቸው እንቅፋት በጣም ልኩን ያለፈ እጅግ በጣም የሚያስጠላ ቢሮክራሲ በየክፍለ ከተማውና በየወረዳዋል። ቀላል ምሳሌ ልስጣችሁ። ቤሩት ውስጥ አስራ ሁለት አመት ሰርታ ተመልሳ ጸጉር ቤት የከፈተች ልጅ ነበረች። በተደጋጋሚ ከክፍለ ከተማው ደንቦች ነን በሚል ቤትሽ ጠባብ ነው ሰፊ ቤት ከራ እያሉ ገንዘብ እየተደጋገመ እየመጡ ይወስዱ ነበረ። ፋይናሊ ምንድን ነው ያደረገችው? ለጸጉር ቤት የከፈለችውን ያወጣችው እቃ በሙሉ ሸጣ ተመልሳ ሌላ ስደት ውስጥ ነው የገባችው። ስለዚህ እዚህ ያለው ማነቆ መስተካከል መቻል አለበት። እንደ ልምድ ቅድም የተባለውን መንቀፊ አይደለም እንዳለ ሆኖ እሱ ግን እዚህ ያለውንም ሰቆቃ ሰቆቃና እዚህ ያለውንም ችግር እታች ድረስ ወርዶ ማየት ያስፈልጋል። በየክፍለ ከተማው እና በየቀበሌ ያሉ ሰዎች ለእነዚህ ወጣቶች የመተደድ ዋነኛ ምክንያቶች ናቸው። በጣም ብዙ ጥቆማዎች፣ በጣም ብዙ ኬዝ ስቶሪዎች እጃችን ላይ ስላሉ ማለት ነው። አቶ ዮርዳኖስ ምን አስተያየቱ አለው እዚህ ላይ? አሁን ይሄን የባህል ጉዳይ ወደ ውይይቱ ካስገባሹ እንዲህ በአጭር ጊዜ የሚቋጭ አይመስለኝም። ሰፋ ያለ ጉዳይ ነው የሚሆነው እና አቶ መሳይ ከጀመሩት ብቀጥል ደቡብ አፍሪካ ጆሀንስበርግ ውስጥም አግኝቼ ያነጋገርኳቸው ሰዎች የተወሰኑ ልጆች ወደ ሀገር ቤት መመለስ ይፈልጋሉ። አንዱ የሚፈሩት ነገር የታክስ ጉዳይ ነው። በደቡብ አፍሪካ የተለያዩ ከተሞች እና ገጠራማ ቦታዎች በኢ-መደበኛ ኢኮኖሚ ውስጥ በሚሰሩበት ጊዜ ለመንግስት የሚከፍሉት ምንም አይነት ታክስ የለም። እዛ ሆነው ለቤተሰቦቻቸው፣ ለእህቶቻቸው ወይም ደግሞ ለሌሎች ጓደኞቻቸው ሱቅም ሆነ ሌሎች ነገሮች ሲከፍቱ የሚከፈለው እና የሚጠየቁት የታክስ መጠን የሚጣልባቸው የግምት መጠን እዛ ሆነው አገር ቤት ያስደነግጣቸዋል። ቢሮክራሲው አንድ ማነቆ ነው ብሎ መናገር ይቻላል፣ ግን እሱ አንድ ዘለላ እውነት ነው እንጂ ብቻውን የሚቆም ጉዳይ አይደለም። ለዛ ነው ሰፋ ያለ ውይይት ይፈልጋል ምልሽ ከዛ በተጨማሪ አንድ ቢዝነስ ለመ ጀመር ቀላል ነው። ቢሮክራሲ ቢዝነስ ላይሰንስ መመለሱ ደግሞ በጣም አስቸጋሪ እንደሆነ እዛው ደቡብ አፍሪካ አግኝቼ ያናገርኳት አንድ ከሳውዲ አረቢያ ወደ አገር ቤት ተመልሳ ከሀገር ቤት ደግሞ ወደ ደቡብ አፍሪካ ቢሮክራሲውን የሰደዳት ማለት ላይሰንሱን ስታውጣ ቶሎ ወጣች፣ በገማሾች ምክንያት መስራት አልቻለችም። በታክስ ምክንያት ስራዋ ውጤታማ ሊሆን አልቻለም። ያላትን የወርቅ ሸዋል ያሸጣ ወደ ደቡብ አፍሪካ አቀናች። እንግዲህ ጭ ልጅ አንድ ማሳያ ናት እንጂ ብቻዋን ሙሉ ታሪክ ወስዶ ድምዳሜ ላይ ለመድረስ አይደለም። ከዛ ውጪ ግን ሰፋ ያለውን ማዕቀፍ ስን ለምሳሌ የህዝብ ቁጥር መጨመርን መዘንጋት የለበትም። በንጉሱ ጊዜ የነበረው የኢትዮጵያ ሕዝብ ብዛት እና አሁን ያለው የኢትዮጵያ ሕዝብ ብዛት አራምባና ቆቦ ነው። አሁን ወደ መቶ አስር ሚሊዮን አካባቢ ኢትዮጵያዊ እንዳለ ይገመታል። ከዚህ ውስጥ ደግሞ ወደ ሰባ ፐርሰንቱ የሚገምተው ከሰላሳ አምስት አመት የእድሜ በታች ነው ያለው። በየአመቱ ደግሞ ወደ ሁለት ሚሊዮን የሚጠጉ ኢትዮጵያውያን የተማሩም ያልተማሩም ወደ ስራ ገበያው ይቀላቀላሉ። ስለዚህ ወደ ስራ ገበያ የሚገቡ ወጣቶችና ኢኮኖሚው የሚፈጥረው ስራ መካከል ያለ መቀጣጠም ያለመገናኘት ነገር አለ። በጣም ብዙ ትርፍ ሰው አለ ማለት ነው። እንግዲህ ከነዚህ ትርፍ ሰዎች ውስጥ ነው የተወሰኑቱ ወደ ደቡብ አፍሪካ፣ የተወሰኑቱ ወደ ተለያዩ የዓለም አቅጣጫ የሚያምሩት ሰው እና የብዙ ነገሮች ድምር ውጤት ነው። ከዚህ በተጨማሪ ደግሞ ሉላዊነት ውስጥ ነው ያለ ነው። አሁን ሉላዊነት ወይም ግሎባላይዜሽን ለብዙ መረጃ ክፍት አድርጎናል። የእኛ ወጣቶች እኔን ጨምሮ፣ ሌሎቻችን ከጠዋት እስከ ማታ የምናየው የውጭውን ዓለም ነው በቴሌቪዥን በፊልም ከሌሎች ሀገራት በሚላኩ ፎቶ፣ ቪዲዮ እንደገና ከውጭ ሀገራት ወደ ሀገር ቤት የሚመለሱ ወጣቶች የሚያሳዩት ባህሪ፣ እነዚህ ሁሉ ድምር ውጤት ራስን እስከ መርሳት ማንነትን እስከ ማጣት እዚህ ሆኖ እዛ እስከ መኖር የተደረሰ ጊዜን ያለ ነው እና የእነዚህ ነገሮች ድምር ውጤት ነው እንደ ባህል እንደ ልምድ እያደረገው የሄደው የሚል አመለካከት አለኝ። አቶ አለማየሁ፣ ውይይታችን ከማብቃታችን በፊት መጠየቅ የምፈልገው ነገር አለም አቀፉ የፍልሰተኞች ድርጅት ማለትም አይኦኤም ከኢትዮጵያ መንግስት ጋር ምን ያህል ተቀናጅቶ ይሰራል? ማለት የፈለግኩት በአይኦኤም ድጋፍ ወደ አገር ቤት የተመለሱ የሆነ ነገር አቋቁመው ለመስራት አስበው አገር ቤት ውስጥ አለ በሚባለው ቢሮክራሲ እንዳይጠቁ መፍትሄ እንዲያገኙ ድርጅታችሁ ምን ያህል እገዛ ያደርጋል፣ ወይም ደግሞ ድርጅታችሁ ከመንግስት ጋር ምን ያህል ተቀናጅቶ ይሰራል? አቶ ዮርዳኖስ ያነሳቸው ጥሩ ጥሩ ነጥቦች አሉ። እንግዲህ የተለያዩ ሰዎችን ማየት ያስፈልጋል። ቅድምም ስደት ባህል ስል አንዷ ነጥቡ ለማንሳት ብዬ ነው እንጂ ተያያዥነት ያላቸው ብዙ ነገሮች ማየት ይቻላል። ተመላሾች መልሶ ማቋቋም ላይ ምን ያህል ከመንግስት ጋር ተቀናጅቶ ይሰራል የሚለው አይ፣ ወይም በደንብ ተቀናጭቶ ነው ከመንግስት አካላት ጋር የሚሰራው ይሄን። ምክንያቱም በአነስተኛና ጥቃቅን ተቋማት ጋር የሚሰሩ ስራዎች አሉ። አንድ ላይ በመቀናጀት እንደ አውሮፓ ህብረት አይነት ዶነሮች ጋር አብረን ታች ድረስ ወርዶ በማማከር ምን ያክል ግንዛቤ እንደሚያስፈልጋቸው ሰዎች ነገሮችን በማየት ከእነሱ እውቀትና የስራ ፍላጎት ጋር አብሮ የሚሄድ ነገሮች እንዲሰሩ የተሻለ ውጤታማ የሚሆኑበትን ነው። በተወሰነ መልክ ማማከር፣ በተወሰነ መልክ ኢንተርፕሪነርሺፕ ወይም የስራ ፈጠራ ክህሎት ስልጠናዎችን መስጠት፣ በተወሰነ መልክ ለሚጀምሩት ስራ ሰዎች የሚያስፈልጋቸውን ድጋፍ ኢንካይንድ መስጠት፣ በተጨማሪ ደግሞ የባለቤትነት ስሜት ኖሮ እንዲሰራ በመላሾቹም የሚሰሩት ስራ ላይ ወሳኝ የሆነ ተሳትፎ እንዲኖራቸው አሉ በሙሉ ውጤታማ እንዲሆኑ ለማድረግ ሙሉ ክትትል እየተደረገ በተለያዩ ሀገሪቱ ክፍሎች ውስጥ የሚገኙ ተመላሾችን ቅንጅት ስራ ያካትታል። በጣም በጣም አመሰግናለሁ። እንደው ከማጠቃለላችን በፊት አቶ ዮርዳኖስን መጠየቅ የምፈልገው እንደገና ወደ ኋላ ተመልሼ ወደ ደቡብ አፍሪቃ የሚፈልሱ ኢትዮጵያውያን ስደተኞች ጉዳይ ትኩረት የተሰጠው በአብዛኛው ደቡብ አፍሪቃ ከደረሱ በኋላ ነው። ከዚህ ጋር በተያያዘ ወደ ደቡብ አፍሪቃ መዳረሻ አገራት ውስጥ የሚገኙ ኢትዮጵያውያን ስደተኞች ያሉበት ሁኔታ ምን ይመስላል? አሁን ቅድም ጠቀስ አድርገውት ነበረ አ አቶ አለማየሁም እንዳነሳው ከኢትዮጵያ ወደ አውሮፓ የሚሄዱ ስደተኞችን ብናይ የሚያልፏቸው ሀገራት ጥቂት ናቸው። ሱዳን፣ ሊቢያ፣ ከዛ ሜዲትራንያን ሊሆን ይችላል። ወደ አረብ ሀገራትም የሚሄዱ የመን ቀይ ባህርን አልፈው ወደዛ ሊሆን ይችላል የሚሄዱት። ይሄን ስል የእነሱን ስቃይ እያሳነስኩኝ አይደለም። ወደ ደቡብ አፍሪካ የሚሄዱት ግን ቢያንስ ስድስት መዳረሻ ሀገራትን ተሻግረው አሁን አሁን ደግሞ እነዚህ መዳረሻ ሀገራት ያላቸውን ቁጥጥርና ክት ክትትል በጣም እያጠበቁ ስለሆነ እነሱን ለመተው በህንድ ውቅያኖስ ዳርቻዎች ላይ በውሃ ላይ እየተጓዙ ነው ያለው እና ሜዲትራኒያን ባህር ላይ የሚደርሰው አደጋ በሙሉ ከሞላ ጎደል በህንድ ውቅያኖስ ዳርቻዎች ላይ ሲጓዙ እነዚህ ስደተኞች ያጋጥማቸዋል። ችግሩ ምንድን ነው? ዓለም አቀፉ ሚዲያም፣ አካዳሚያ እነዚህን ስደተኞች ይረሷቸዋል፣ ይዘነጓቸዋል። ምክንያቱም ብዙ ትኩረት የሚሰጠው ከኢትዮጵያ ተነስተው ወደ አውሮፓ ስደተኞች ላይ ስለሆነ ብዙ ገንዘብም ተመድቦ ሁለት ሚዲያው ተከታትሎ ዶክመንተሪም ሆነ ዘገባዎች የሚሰራው በዛኛው በኩል ስለሆነ ከዛ ውጪ ግን ቅድም እንደነካካሁት በታንዛኒያ እስር ቤቶች ውስጥ ማላዊ ዛሌካ የሚባል የስደተኞች ጣቢያ አለ። ካሮንጋ የሚባል የስደተኞች ጣቢያ አለ። ቅድም እንዳልኩት የተለቀቁ ትምህርት ቤቶች፣ ባለቤት አልባ ህንፃዎች፣ ጫካ ውስጥ ውሃ ውስጥ የሚያልቁ ብዙ ወጣቶች አሉ። ኬንያ እስር ቤቶች ውስጥ እንደዚሁ እዛ ዚምባብዌ፣ ማፑቶ ሞዛምቢክ ውስጥ ሀራሬ ውስጥ ተለያዩ መዳረሻ ሀገራት ውስጥ በርካታ ኢትዮጵያውያን ለአካላዊ ጉዳት ብቻ ሳይሆን ለአእምሮ መቃወስ ምክንያት የሆኑ ለተለያዩ ሽታዎች ተጋልጠው ከሰውነት ተራወጠው የሚገኙበት ሁኔታ አለና እነዚህ ሰዎች የተዘነጉት በኢትዮጵያ መንግስት ብቻ አይደለም። በአጠቃላይ በዓለም አቀፍ ህብረተሰቡ ዘንድ ነው፣ በሚዲያ ተቋማት ዘንድ ነው። በነገራችን ላይ ሰማንያ ፐርሰንት የሚጠቀው አፍሪካዊ እዛው አፍሪካ ሀገራት ከአንዱ አፍሪካ ሀገር ወደ ሌላኛው አፍሪካ ሀገር ነው ሚዘ ሀያ ፐርሰንት የሚሆነው አፍሪካዊ ነው ወደ አውሮፓ የሚሄደው እንግዲህ ትኩረት የሚሰጠው ለዚህ ለሀያ ፐርሰንት ነው ማለት ነው። እንደው ይህንን ፍልሰት ለመከላከል ምንድን ነው መደረግ ያለበት ትላላችሁ? ከጋዜጠኛ መሳይ ሊጀምር ማጠቃለላችን ነው። እሺ አንድን ሰው ያው የትም አትሂድ ማለት አይቻልም። መብቱ ነው፣ ጠባይ መብቱ ነው። ነገር ግን ደህንነቱና ህጋዊነቱ በተጠበቀ ጉዞ ራሱንም ሀገሩንም ቤተሰቡንም መለወጥ የሚችልበትን የማይንድ ሴት ስራ መስራት አለበት ነው የምለው። ከዚህ ጋር በተያያዘ ግን እንደው ሀገሪቱ ውስጥ ያለው ቢሮክራሲ፣ በማህበረሰብ ውስጥ ያለው ንቃተ ህሊና፣ የተግባር ስራ ማይንድ ሴት ላይ መሰራት አለበት። መንግስት ራሱ ትልቅ ትልቅ አስተዋጽኦ አለው። ዜጎች ዝም ብለው እንዳሸዋ ሲበተኑ የሚያይ መንግስት ሊኖረንም አይገባም። በዚህ በኩል በመንግስት በጣም በርካታ ስራ መስራት አለበት ያለበት ከዛ ባሻገር ግን እነዚህ አሉ የሚባሉ እጅግ በጣም ትላልቅ ተቋማት እየሰሩ አይደሉም እያልኩኝ አይደለም፣ ግን በጣም እጅግ በጣም ይቀራል። የሁሉም አስተዋጽኦ ሊኖረው ይገባል፣ ግን በጣም ረጅም ጊዜ ይወስዳል። ከዚህ በኋላ ምንም ለመስራት አመሰግናለሁኝ። አቶ ዮርዳኖስ የኢትዮጵያውያንን ፍልሰት እንዴት ነው ልንገታ የምንችለው? ወጣቱ እንዳይፈልስ ምን መደረግ አለበት? አሁን አስቸጋሪ ጥያቄ ነው የጠየቅሽኝ። ኢትዮጵያዊ እንዳይሰደድ ምን መደረግ አለበት የሚለው ብዙም ማለስማማበት አይነት ጥያቄ ስለሆነ ወይ ኢትዮጵያዊ ተሰዶ በሄደበት አገር በሙሉ እኔ ባጠናሁት በደቡብ አፍሪካ ትልቅ አቅም ያለው ትልቅ ችሎታ ያለው ትልቅ ለውጥ ሊመጣ የሚችል ስነ ልቦና ያለው ወጣት ወይም ህዝብ ነው። ይሄንን አቅሙን አውጥቶ ከኢኮኖሚውም፣ ከማህበራዊውም፣ ከሌላውም ኑሮ ተጠቃሚ እንዳይሆን ማነቆ የሆኑበት ነገሮች አሉ። እነዛ ማነቆዎች ቢፈቱለት የተሻለ አስተዋጽኦ ሊያደርግ ይችላል ለሀገሪቱም፣ ለራሱም፣ ለቤተሰቡም የሚል አመለካከት ስላለኝ ነው። የሀገሪቱ ስራ የመፍጠር አቅም፣ የሀብት አቅም፣ የድህነት ደረጃ አሁን ያለውን ህዝብ ለጊዜውም ቢሆን ለማስተናገድ ይቸግረዋል የሚል አመለካከት አለኝ። ይህንን አስቸጋሪ ጊዜ ለማለፊያ ያህል ስደተኞች የሚደርስባቸውን አደጋ ጌታማ እንዳይሆኑ የሚደርስባቸውን ማነቆዎች በደቡብ አፍሪካ የሚገኙ የኢትዮጵያ ቆንስላ ጽህፈት ቤቱ ኤምባሲ ከደቡብ አፍሪካ ባለስልጣናት ጋር ቀርቦ መነጋገር መቻል አለበት ቀርቦ መነጋገር ብቻ ሳይሆንም ከኢትዮጵያ ኮሚኒቲ አሶሲሽን አባላት ጋር ተቀራርቦ መስራት ያለባቸውን ችግር መነጋገር፣ መተባበር ያስፈልጋል። ይሄ እንዲሆን ደግሞ በደቡብ አፍሪካ ያለው የኢትዮጵያ ኤምባሲና በደቡብ አፍሪካ ያሉ ኢትዮጵያውያን ያለባቸው ችግር ስለማይመጣጠን የኤምባሲውን አቅም ማጎልበት ያስፈልጋል በሰው ኃይል አሁን ጥሩ ስራ እየሰሩ ነው። ኬንያም፣ ታንዛኒያም በሌሎችም መዳረሻ ሀገራት ያሉ ኤምባሲዎችን አቅም አጠናክሮ የኢትዮጵያውያንን ጥቅም ከሀገራቸው መውጣታቸው ካልቀረ በየሄዱበት ሀገራት ያላቸውን ጥቅም እና ስነ ስርዓት እንዲይዙ ምክክርና ንግግር ማድረግ ያስፈልጋል። በዓይኔ ከደቡብ አፍሪካም ሆነ ከሌሎች ሀገራት ወደ ሀገር ቤት የሚላከው ገንዘብ ቀላል አይደለም። በሰላም ሀገር ቁጭ ብሎ ያንን ብር እየበላ እየበላች፣ እያባከነ እያባከነች በኢትዮጵያውያን ደም እና ላብ መኖር መብቃት አለበት። ቢያንስ የሚላከውን ገንዘብ በአግባቡ መጠቀም፣ ለትምህርት ከሆነ ለትምህርት፣ ለጤና ከሆነ ለጤና፣ ለሌሎች የሚያስፈልጉ ስራዎች ከሆነ በአግባቡ ስራ ላይ ማዋል ነው እንጂ በያገኙበት ገንዘቡን እየረጩ በየአመት ባሉ እንደ ልብ እየተዝናኑ ልጄ ልካልኝ ነው ልጄ ልኮልኝ ነው እያሉ መዝናናቱ ቢቀነስ። ምክንያቱም ገንዘቡን እንዴት እንደሚያገኙት እዛ ያሉ ሰዎች ስለሚያውቁት ማለት ነው። አንዳንድ ወላጆች ውጭ ሀገር ሄደው የልጆቻቸውን ልፋት ሲያዩ፣ እዛኔ ለካ የደም ገንዘብ ነው ለካ የላብ ገንዘብ ነው የሚለው ነገር ይገባቸዋል። እንግዲህ ሁሉንም ኢትዮጵያዊ በየሀገሩ ሰዶ ማሳየት አይቻልም። ምን አይነት እቃይና በምን አይነት ኢትዮጵያ ገንዘብ እንደሚመጣ ከሀገር ያልወጣም ሀገር ይሰራለሁ የሚለውንም የሚያስፈልጉ ቢሮክራሲዎችን ቅድም እንደተነሳው ቀንሶ ላይሰንስ ለመስጠት ብቻ ሳይሆን ለስራ እንዲሰራ አንድ ሰው እንዲሳካለት በጎና ቀና አመለካከት፣ በዚህ ውስጥ ደግሞ እያንዳንዳችን እርስ በርሳችን እንደ ሰው ብንተያይ ብንከባበር የተሻለ ይሆናል የሚል አመለካከት አለኝ። ያመሰግናለሁ። አቶ አለማየሁ ሰይፈ ስላሴ ውይይቱን ይደምድሙልኝ። እሺ፣ በጣም ጥሩ ጥሩ ነጥቦች ነው የተነሱት። እንግዲህ ግንዛቤ ናቸው የሚያስቀድጣ ወሳኝ ነገር ነው። ዘጠኛ ለራስ ህይወትም ክብር መስጠት ምክንያቱም የትም ቦታ ሄዶ ከመውደቅ እና አደጋ ላይ ራስን አጋልጦ እንደገና የቤተሰብ ንብረት አሽጦ የበለጠ ቤተሰብንም ራስንም እንደገና ወደ ታች ወደ ወደቀ ደረጃ መልሶ ከመገፋፋት በተደጋጋሚ ለራስም ክብር መስጠት እና ባሊ መስጠት ለህይወት አስፈላጊ ነገር ነው። በዕውቀትም በትምህርትም በክህሎትም በማናቸውም አይነት መልኩ ለራሳችን ብቃት መስጠት መቻል አለብን። ሌላው ደግሞ በቦርደር አካባቢ ላይ የሚደረጉ ህገወጥ ደላሎች የሚሰሩት ስራ ላይ ክትትል ማድረግ ያስፈልጋልና በከፍተኛ ሁኔታ ማጠናከር ለአማራጭ ህይወቶችን መስጠት ያስፈልጋል። ስራ አጥ እንዳይሆን ስራ መፍጠር ላይ እንዲሰማራ የዛ ላይ ሰፖርት ወደ ማጠናከር ያስፈልጋል። ስለዚህ እኒህ ነገሮች ማደራጀት እና ተስፋ እንዲኖረው ማድረግ ወጣት በብዛት ወጣቱ ስለሆነ የሚሰደዱ ተስፋ ካለው ነገር ይህን እንሰራለው ይላል። ስለዚህ ይህንን ተስፋ እንዲያገኝ የሚያደርጉ ነገሮችን ሁሉ መስጠት መቻል አለብን እና እዚህ ላይ ነው መሰራት ያለበት ብዬ ነው የማምነው። አመሰግናለሁ። በውይይቱ የተሳተፉት አቶ አለማየሁ ሰይፈ ስላሴ፣ አቶ ዮርዳኖስ አልማሰይፉ እንዲሁም ጋዜጠኛ መሳይ አክሊሉ በውይይቱ ቅርባችሁ ሀሳባችሁን ስላካፈላ የተቀበላችሁን በዶይቸ ቨለ ዲደብሊው ስብ አመሰግናለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ። ጤና ይስጥልኝ። አመሰግናለሁ። እናመሰግናለን።